Bismillahi biye besmu lebrere Arabin yan bajevle hulun denegre Hubbul amlaket kemis gar Habibi habibi habibi Ya feriere kete ube sitet kudana. አንድ ሺ አራት መቶ አርባኛው የኢድ አልፈጥር በዓል ዛሬ ኢትዮጵያን ጨምሮ በዓለም ዙሪያ በእስልምና እምነት ተከታዮች ዘንድ በመከበር ላይ ነው። በዓሉን ለምታከብሩ አድማጮቻችን በቅድሚያ እንኳን በሰላም አደረሳችሁ ኢድ ሙባረክ እንላለን። ለመሆኑ በዓሉን እንዴት እያከበራችሁ ነው ስንልም በተለያዩ አካባቢዎች የሚገኙ አድማጮቻችንን ጠይቀናል። ህዝበ ሙስሊሙ በተገኘበት በኢድ ሶላት በአዲስ አበባ ስቴዲየም በተካሄደው ክብረ በዓል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝደንት ቀዳሚ ሙፍቲ ሀጂ ኡመር ኢንድሪስ እና የአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማ ተገኝተው ንግግር ማሰማታቸውን ጠቅሶ ሙክታር ጀማል ተከታዩን ከስፍራው አጠናቅረዋል። አንድ ሺ አራት መቶ አርባኛው የኢድ አልፈጥር በዓል ስነ ስርዓት ዛሬ በአዲስ አበባ ስቴዲየምና ብሎም በተለያዩ የሀገሪቷ ክልሎች በሰላም ተከብሮ ውሏል። ምዕመናን ከሌሊት ፈጣሪን በማወደስ ወይንም በተክቢራ ወደየ ስግደት ቦታቸው መትመም የጀመሩ ሲሆን ሥነ ሥርዓቱ በኢድ ሰላት ክዋኔ ተፈጽሟል። የኢድ አልፈጥር በዓል አቅመ ደካሞች የሚረዱበት ወላጅ አልባ ሕፃናትና ሌሎች የሚታገዙበት በአብሮነትና በጋራ በፍቅር የሚከበር በዓል ስለመሆኑም ተወስቷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በበዓሉ ላይ እንደተናገሩት ኢድ ማለት በየአመቱ የሚመላለስ ደስታ መሆኑን ገልጸዋል። የበዓሉ አከባበር መሰረትንም ሙፍቲ ሀጂ ዑመር ይናገራሉ። ይሄ ዛሬው ቀን ዒደል ፊጥር ተብሎ ይጠራል። ነቢያችን ዓለይህ አፍዶሉ ሰላት ወሰላም ከመካ ወደ መዲና በሄዱ ጊዜ የመዲና ሰዎች በአመት ሁለት ጊዜ ለመጫው መመካከር የሚያደርጓቸው ሁለት ቀናቶች ነበሩ። ነቢያችን አለህ ሰላቱ ወሰላም መዲና በገቡ ጊዜ ይሄ ዱንያዊ የሆነ ጉዳይ ብቻ ጥሩ አይደለም፣ እኽረ ውይል አድርግላችሁ፣ አኼራ ጋር የተያዘል አድርግላችሁ አላህ ዒዴል ፊጥርንና ዒዴል አድሃን በሁለቱ ቀን ለውጦላችኋል፣ እነን ሁለት ቀኖች አክብሩ ብለው ነቢያችን አለህ ሰላቱ ወሰላም ትእዛዛቸውን አስተላልፈዋል። እያከበርን ነው። ይህ ዓለም እስካለ ድረስ ይከበራል። ፈሊላይ ልሐምድ የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ በበዓሉ ላይ በክብር እንግዳነት ተገኝተው ንግግር አድርገዋል። ኢንጂነር ታከለ ኡማ የአንድነትና የሰላም ኢድ አከባበር ወደፊትም እንደሚቀጥል እምነት እንዳላቸው ተናግረዋል። መቻቻል፣ ስለ ልማት መስራትና አዲስ አበባን ውብና የጋራ ከተማ ማድረግ ላይ ሁሉም የበኩሉን አስተዋጽኦ እንዲወጣም ነው ኢንጂነር ታከለ ኡማ ጥሪ ያቀረቡት። ማናችሁም ጀነት አትገቡም እስካልተዋደዳችሁ ድረስ አትዋደዱም እስካልተዛዘናችሁ ድረስ የሚለው የነብዩ አስተምሮ አላሁ አክበር ለዚህ ለ1440ኛው ጉዞአችንና ጉዞአችሁ እንደ ትልቅ እሴት ሆኖ ሲያገለግሉ ደግሞም እንደ ውርስ የምንጠቀምባቸው ክሩ የእምነቱ አንዱ ማሳያ መንገድ ነው። ረመዳን ከጾም ከጸሎት፣ ከፈጣሪ ጋር የመገናኘት አንዱ ታላቅ በዓልና ጊዜ መሆኑ ብቻ ሳይሆን በዚህ ወቅት ወንድሞች ኢትዮጵያውያን ለወንድሞቻችሁ የምታበረክቱት የምታሳዩት መልካምነት በከተማችን በአዲስ አበባ ለክርስቲያን ወንድሞቻችን በዛው ልክ እያሳያችሁ ስለሆነ ክብርና ምስጋና ይገባችኋል። ሙፍቲ ሀጂ ኡመር እድሪስ ዘንድሮ የሙስሊሙ ማኅበረሰብ ከፍተኛና ስፋት ያላቸው ድሎችን የተጎናጸፈ መሆኑን አንስተዋል። መንግሥትም ትኩረት አድርጎ ከፍተኛ እገዛን ለሙስሊሙ ማኅበረሰብና ለእምነቱ እያደረገ መሆኑን አክለው ለዚህም ድርሻ ጠቅላይ ሚኒስትር አብይ አህመድ ከፍተኛ ምስጋና እንደሚገባቸውን የተናገሩት። ሌላው መለያው ይሄ ዘንድሮ ዒድ የተከበሩ ጠቅላይ ሚኒስትራችን ዶክተር አብይ አህመድ እኛን ጠርሰው ዘጠኝ ኮሚቴ ሰላም፣ የአንድነት ኮሚቴ አቋቁመው እኛ ካን ጠይቃቸው ራሳቸው ጠይቀው ለዚህ ያበቁብን ዒድ ስለሆነ በጣም ከፍ ያለ ደስታ አላሁ አክበር ከፍተኛ ደስታ ሊሰማን ይገባልላለሁ። ኢንጂነር ታከለ ኡማ በበኩላቸው ከትላንትናው ዕለት ጀምሮ የተለያዩ የአዲስ አበባ ከተማ ማኅበረሰብ መስጊዶችንና የሰላት ቦታዎችን ማጽዳትና ማሰማመርን በተመለከተ ከፍተኛ አስተዋጽኦ ሲያበረክቱ ለነበሩ ምስጋናቸውን አቅርበዋል። በተለይ ወጣቶች ይህን በማድረግ ከፍተኛ ሚና እንደነበራቸው ጠቅላይ ሚኒስትር አብይ አህመድም የዚህ በጎ ሀሳብ ፈርቀዳጅ በመሆናቸው ከፍተኛ ክብር ይገባቸዋል ብለዋል። ኢንጂነር ታከለ ኡማ በመቀጠልም ኢዳል ፈጥርን በጋራ እንዲህ ማክበር የጋራ እሴታችንና ግዴታችንም ነው ሲሉ ነው ኢንጂነር ታከለ ኡማ ያነሱት። ይህኛውን በዓል ከናንተ ጋር ስናከብር ማክበር ስላለብን ሳይሆን ወደን ፈቅደን ባህላችን ባህላችን በመሆኑ አምነን በአንድ በኩል በሌላ በኩል ግን ይህ ቤተሰብ ይህ ድንቅ ቤተሰብ ከዚህ በፊት ባልተለመደ መልኩ በራሱ ከተማ በራሱ ሀገር እንደዚህ አንድ ሆኖ ተሰባስቦ ማክበር ሲገባው ሁለተኛ ዜጋ ይመስል የነበረውን ታሪክ ለመካስና ለማከብም ጭምር እንደሆነ፣ አላሁ አክበር ገልጥላችሁ እፈልጋለሁ። ሀገራችሁ ነው፣ ከተማችሁ ነው፣ ከተማችን ነው፣ ሀገራችን ነው። በጋራ ከተማችን እናለማለን። ፈጣሪሃችንን ህዝባችንን ይባርክ። አመሰግናለሁ። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ ሆነ። ሙክታር ጀማልን ለዘገባው እናመሰግናለን። አድማጮች፣ ለሌላ የኢድ አከባበር ስነ ስርዓት ከአዲስ አበባ ወደ ድሬዳዋ እናቅና። በድሬዳዋ የዘንድሮ የኢድ አልፈጥር በዓል አከባበር በቅርብ ዓመታት ከነበረው በተለየ ድምቀት የተከበረ መሆኑን ነዋሪዎች ተናገሩ ይለናል የድሬዳዋው ዘጋቢያችን አዲስ ቸኮል ከስፍራው ባደረሰን ዘገባው ባለፉት ዓመታት ከፖለቲካ ጉዳዮች ጋር በተያያዘ የኢዳል ፈጥር አከባበር ስጋት ያጠላበት ነበር ያሉት ነዋሪዎቹ ዘንድሮ ግን ለመጀመሪያ ጊዜ የመስገጃ ሜዳው እስኪጠብ ድረስ ሕዝበ ሙስሊሙ በስፋት የተሳተፈበት ነበርም ብለዋል። ክርስቲያኖች የሚበዙበት የሳቢያን እድገት እድርና የመስቀለኛ አካባቢ ወጣቶች ከስግደት ለተመለሱት የመስቀለኛና ገንደ ተስፋ ሙስሊሞች ድግስ ያዘጋጁ ሲሆን የቀፊራ ወጣቶችም ገንዘብ በማሰባሰብ በሰፈራቸው ለሚገኙ ወላጅ አልባዎች የአልባሳት ድጋፍ አድርገዋል። በዓሉ በሶማሌና ሀረሪ ክልልም በቅርብ ዓመታት ከነበረው በተሻለ ድምቀት መከበሩን ነዋሪዎች ለአሜሪካ ድምፅ መግለጻቸውን ጠቅሶ አዲስ ቸኮል ተከታዩን ይዟል። ድሬዳዋ ኮንጎ ሜዳ በሚገኘው የኢድ ማክበሪያ ሜዳ ላይ ከመቶ ሺህ በላይ የሚሆኑ ምዕመናን በተገኙበት በተካሄደው የስግደት ስነ ስርዓት ላይ ለቪኦኤ አስተያየት የሰጡ ምዕመናን አንድ ሺ አራት መቶ አርባኛው ኢድ አልፈጥር በድሬዳዋ በቅርብ ዓመታት ከነበሩት በተሻለ ድምቀት ተከብሯል ብለዋል። የድሬዳዋ እስልምና ጉዳዮች ጽህፈት ቤት ዋና ጸሐፊ ኡስታዝ አዩ በተለይ ለቪኦኤ እንዳስታወቁት የዘንድሮው ኢዳል ፈጥር በከተማ ሙስሊም ማህበረሰብ መካከል እርቅ ይዞ የመጣ በመሆኑ ከወትሮ በተለየ ድምቀት ሊከበር በቅቷል ብለዋል። በዓሉ ይዞልን የመጣው ስጦታ ሊባማ ፈቃድ እርቁንም ይዞ በየቦታው በየሰፈሩ አንድ ላይ በመሰባሰብ ያው ጾማቸውን የፈቱበት ሁኔታ ነው። አፍጥር ያደረጉበት ፕሮግራም ነበር። ይህም እንግዲህ ከፍቅር ጋር በእጃቸው ያለው ተጎራርሰው አብረ ተቅተው እጅ ለእጅ ተያይዘው ይቅርታ በመባባል ማህበረሰቡንም ያስደሰቱበት ሁኔታ ነው ያለው እና ለዚህ ነው እንግዲህ የዚህ የዘንድበው የኢዳል ፈጥር በዓል በጣም ደስ የሚል ማህበረሰቡን በጣም ደስ ከስግደስ ሲመለስ ያገኘነው ወጣት ረምዚም የኡስታዝን ሀሳብ ይጋራል። አል ወላሂ አልሐምዱሊላህ ዘንድሮ ለየት የሚያደርገው ሙስሊሙ ማህበረሰብ አንዱ ነው፣ በፍቅርና በአንድነት ቦታ መስገጃ ቦታ እስኪ አጥር ድረስ ነው የተኮነው ዘንድሮ። አልሐምዱሊላህ ክርስቲያን የሚበዛባቸው የሳቢያን አንድነት እድርና የመስቀለኛ አካባቢ ወጣቶች በመተባበር ከስግደት ለሚመለሱት የገንደ ተስፋና መስቀለኛ አካባቢ ሙስሊም ምእመናን ድግስ አዘጋጅተዋል። ባለቤቶቻቸው ሙስሊምም ክርስቲያንም የሆኑ የተወሰኑ የከተማ ታክሲዎች ቀኑ ሙሉ ነጻ የትራንስፖርት አገልግሎት ሲሰጡ ውለዋል። በሌላ በኩል ቀፊራ አካባቢ የሚገኙ ወጣቶች በአካባቢው ለሚኖሩ ወላጅ አልባዎች አልባዎችና ችግረኞች ድንኳን ጥለው የምግብና አልባሳት ድጋፍ አድርገዋል። ከአስተባባሪዎቹ አንዱ የሆኑት የአካባቢው አዛውንት እንዲህ ብለውናል። አሁን ያዘጋጀነው እዚህ አባትና እናት የላቸው ልጆች እነሱ ዛሬ ልብስ ገዝተንላቸዋል። ለዚህ አሁን ያለንን ምግብ ልናበላ እና እንዲደሰቱ የተሰጣቸውትን ልብስም ለማሳየት ለሌሎቹም አርአያ እንዲሆኑ፣ ይሄ ቀበሌ ብቻ ሌላ ቀበሌም እንደዚሁ እንዲ ድሬዳዋ ድሬዳ መጀመሪያ ላይ ቀድሞ የነበረውን የመንግስት አስተዳደር በመቃወም ቆይቶ ደግሞ በርስ በርስ ግጭት ሰላም አጣ ቆይታለች። የዚህ ሰላም እጦት ዋነኛ ተጎጂ ደግሞ ሕዝብ ሙስሊሙ ነበር። ከዚህ ጋር ተያይዞ የኢድ አከባበርም ስጋትና ግጭት የሚንጸባረቅበት ነበር። የድሬዳዋ ፋይናንስና ኢኮኖሚ ልማት ቢሮ ኃላፊ የሆኑት አቶ ሱልጣን አልይ ህዝቡ ወደ ቀልቡ ስለተመለሰ በዓሉ ሊደብቅ ችሏል ይላሉ። ስናፍቀው የነበረው ከሩቅ በራሳችን ጊዜ ከቀልባችን ካለመሆን ጋር ተያይዞ ጥለነው የነበረውን ማንነታችንን ነው ዘንድሮ ያገኘነው። ለዚህም ነው ህዝበ ሙስሊሙ ከራሱም አልፎ የሌሎች እምነት ተከታዮች አካባቢውን ከማመቻቸት ጋር ተያይዞ የኢድ ሰላትን ከማመቻቸት ጋር ተያይዞ ትራንስፖርት ከማቅረብ ጋር ተያይዞ መንገዶች እንዲሳለጡ ከማድረግ ጋር ተያይዞ በጣም ሰፊ ስራዎች ነበር ሲሰሩ የነበሩት። እና ይሄ እንግዲህ ካለፉት ሁለት እና ሶስት ዓመታት አንጻር አጀብ የሚያስብል ይሁን እንጂ፣ ይሄ ዋናው የኢትዮጵያዊነታችን መገለጫችን እና ዋና እሴቶቻችን ናቸው። ስለዚህ ወደ ቀልባችን ነው የተመለሰ ነው። በሐረር ከተማ በሶማሌ ክልል ሲቲ ዞን ሽንሌ ከተማ እንዲሁም በጅጅጋ ከተማ የነበረው አከባበርም ልክ እንደ ድሬዳዋ ሁሉ በቅርብ ዓመታት ከነበረው የተሻለ ድምቀት የታየበት እንደነበረ በየከተሞቹ የሚገኙ ምንጮቻችን አስታውቀዋል። አሜሪካ ድ

አዲስ ቸኮልን ለዘገባው እናመሰግናለን። ኢድ ሙባረክ። የተከበራችሁ አድማጮቻችን፣ አሁን ደግሞ ወደ አስመራ ይሆናል የምንሻገረው። የአስመራውን የኢድ አከባበር ዘጋቢያችን ብርሃነ በርሄ ተከታትሏል። የአስመራ ከተማ የምስልምና ሃይማኖት ተከታዮች ከንጋቱ 12 ሰዓት ጀምረው ከየቦታቸው ተሰባስበው ተክቢራ እያደረጉ ወደ ባህቲ መስከረም አደባባይ በመግባት የሰላት ስግደት አካሂደዋል። የኤርትራ ባለስልጣኖች፣ አምባሳደሮችና ዲፕሎማቶች እንዲሁም በሺዎች የሚቆጠሩ የምስልምና ሃይማኖት ተከታዮች በተገኙበት የኢድ አልፈጥር በዓል አከባበር ላይ የኤርትራ ሙፍቲ ዋና ስራ አስኪያት ሼህ ሳልም ኢብራሂም ሳልም በዓሉን የተሟላና የደስታ በዓል ለማድረግ የታመሙና የታሰሩ ሰዎችን መጠየቅና ማጽናናት የተቸገሩትን በመርዳት እንዲሁም እርስ በእርስ ይቅርታ መደራረግ እንደሚገባ ተናግረዋል። የአስመራ ከተማ የአውቃፍ ጉባኤ ሊቀመንበር አቶ መሐመድ ስዒድ በሽር በበኩላቸው ለአቅም አዳም የደረሱ ሁሉ የእስልምና ተከታዮች የሮመዳን ጾምን በዝናብና በቅዝቃዜ ታጅበው በጸሎትና ዱዓ እንዳሳለፉት ለቪኦኤ ተናግረዋል። ሊቀመንበሩ የሮመዳን ጾም ሙስሊሙ ማኅበረሰብ የተራበና የተቸገሩ ሰዎች እንዳሉ አውቆ ችግረኞችን እንዲረዳ መልእክት ለማስተላለፍ የሚጾም ጾም እንደሆነም ተናግረዋል። ንምንታይ ይጾም ንምንታይ ይጽም እንዳል ተባሂሉ ምስ ጸመ ጥሙ ከም ዘሎ ክዝክር የረመዳን ጾም ለምንድን ነው የሚጾመው ካል ስንጠማና ስንራብ የሚጠማና የሚራብ እንዳለ እንድናስታውስ ችግርም እንዳለ አውቀን ከሀብታችን ለችግረኞች አቅም ለሌላቸው ለበሽተኞችና ደጋፊ ለሌላቸው ሰዎች እንድናካፍልና እንድንረዳ ተብሎ የሚጾም ጾም ነው ብለዋል። የኢድ አልፈጥር በዓል ሙስሊሙ ህብረተሰብ እርስ በራሱ የሚጠያየቅበትና የሚረዳዳበት በዓል መሆኑን የተናገሩት አቶ መሐመድ ስዒድ ለእስልምና ተከታዮች የእንኳን አደረሳችሁና የመልካም ምኞት መልእክታቸውንም አስተላልፈዋል። በዓሉን ከቤተሰቦቻቸው ጋር ለማሳለፍ ከሳውዲ አረቢያ እንደመጡ የተናገሩት በበኩላቸው በአሁኑ ሰዓት የተፈጠረው ሰላምና መረጋጋት እንዲቀጥል ተመኝተዋል። መሐመድ ብርሃን ዘይኑ ሰለስተ መዓልቲ ገ ካብ ዝመፅእ ሰንበት መፅት ማ ሰንበት ኣብዚ ምስ ድራይ ዒድ ክውዕል ኢለ መፅየ ኣብዚ ዓመት እዚ ሂብና ዘሎ ጎይታይ ሰላምን ፍቅርን የውርደልና። መሐመድ ብርሃን ዘይኑ እባላለሁ። በዓሉን ከቤተሰቦች ጋር ቸካ ለማክበር ከሳውዲ አረቢያ ነው። ከሶስት ቀን በፊት የመጣወት። በዚህ ዓመት ሰላም የሰጠን ፈጣሪ ይመስገን። ፈጣሪ ሰላምና ፍቅርን ያውርድልን። ሁላችንም ወንድም፣ እህት፣ አባት፣ እናት፣ ጎረቤትና ዘመድ አዝማድ በአንድ ላይ የሚያሰባስብና ሰላም ያለው በዓል ይሆንልን እላለሁ ብለዋል። ብርሃነ በርሀ ለአሜሪካ ድምፅ Ahmed and Najashi Jalila Tusi Shah Zainim Babana Beke Wonut Alka Shah The Habibi Habibi Habibi Habibi